በአውሮፓ የኢትዮጵያን ስፖርትና ባህል ፌዴሬሽን ውስጥ ችግር እንዳለ ተስተውሏል። እኛም ዘግበንበታል። በተለይ የጀርመኖች ማለት ነው። በእናንተ በኩል በአስራ አምስተኛው በአውሮፓ የኢትዮጵያን ስፖርትና ባህል ፌስቲቫል ሮም በሚካሄደው ላይ የማትሳትፉበት ምክንያታችሁ ምንድን ነው? እኛ ላንካፈል የወሰንነው ማርች ላይ ነው በጽሁፍ ያስታወቅነው። ምክንያቱም ያለፈው ዝግጅት ፌዴሬሽኑ ሰባሺ ኦሮ ኪሳራ ደርሶበት ያንን ነገር መፍትሄ ሳይገኝ ይሄኛው ዝግጅት በመሀከል የመጣ ነው እና ኪሳራ የደረሰበትን ፌዴሬሽን እንዴት አድርጎ እዚህ ውስጥ ይገባል ብለን ሁላችንም ተነጋግረንበት የማህ መንገድ ውስጥ እንደገቡ ስለታየን እንደማንካፈል አሳውቀናል። ሜይ አስራ አራት አካባቢ በዚህ ሁለት ሺህ አስራ ሰባት ማለት ነው የጀርመን ተወካዮች ማለት ወደ ሰባት የምንሆን ሰዎችን በስልክ ሰብስቦ የዚህን ዝግጅት ኃላፊ አቶ አንድነት የሚባል ግለሰብ እንደተቀበለውና ዝግጅቱን ወደዛ እንደወሰደው ራሱ ከአንደበቱ ነግሮናል። ያ ደግሞ የሚያሳየው የሄደባቸው መንገዶች ገንዘቡ የተገኘው ለምሳሌ አብዛኛው ስፖንሰር ያገኘው ከሀገር ቤት እንደሆነ ለምሳሌ ይባል ቅዱስ ጊዮርጊስ ቢራ እኛ እኛ እዛ ውስጥ ከሀገር ቤት የሚመጣው ነገር ፖለቲካ መንገድ ውስጥ ገባ ማለት ነው። መጀመሪያ እዚህ ዝግጅት ላይ የመንግስት የሚባለውን ባንዲራ አይሰቀልም። ነፃ ባንዲራ ነው፣ የድሮ ባንዲራችን እና ይሄንን ተቃውመናል፣ አሁንም እንቃወማለን። እሺ ነው ማን ካፈለው ከኢትዮጵያ ማለት እዛ ካሉ ባለ ሀብቶችም ሊሆን ይችላል። ከመሳሰሉት የገንዘብ ድጋፍ ማግኘቱ ፌዴሬሽኑ በመንግስት ተጠልፏል ለማለት ያስችላል ወይ? ለዛስ ምን ተጨባጭ ማረጋገጫ አላችሁ? ጥሩ ጥያቄ ነው። ይሄ ነገር እኛ ለዚ የበቃ ነው። በቅርብ ፊልተን ሆቴል ላይ አበበ ቢቂላ የሚል ስፖርት ማህበር ስብሰባ አድርጎ የኢሮፕያን ስፖርት እና ባህል ፌዴሬሽን ተወካይ ነኝ ብሎ አቶ አንድነት መግለጫ ሰጥቷል። ያ ማለት የፖለቲካ ይዘት ይኖረዋል። ምክንያቱም እኛ ነፃነት ስሜት አይሰማንም። ሁላችንም ስደተኞች ነን። እኛ ከመንግስት ጋር አብረን የምንሰራበት ወቅት አይደለም። ብዙ የማንቀበላቸው ነገሮች አሉ። ያለው መንግስት ድንጋዩን ውሃ ነው እያለ የምንቀበልበት ሰዓት አይደለም። ከኤምባሲ ስብሰባ ምን ይለየዋል? ይህ መሆን የለበትም። ፌዴሬሽናችን በህግ በፌዴሬሽናችን መተዳደሪያ ደንብ በጸደቀው መሰረት ከየትኛው የፖለቲካ ድርጅት ነጻ ሆኖ ዝግጅቱ ወደፊት ደግሞ ይስተካከላል የሚል ግምት አለ። በአውሮፓ የኢትዮጵያን ስፖርት ባህልና ፌዴሬሽን አባላትን አመራሮችን አናግረናቸው ነበር ትላንትና። የስፖርት ዝግጅታችን ላይ ተከታትሎት ሊሆን ይችላል። እዛ ላይ የተሰጠው መልስ ምንድን ነው? በፍጹም እኛ የማንኛውም አይነት ፖለቲካ ከመንግስት ይሁን ከተቃዋሚ የፖለቲካ ተሳትፎ የለንም፣ በመሀላችንም ምንም ነገር የለም። ባንዲራውም ቢሆን ምንም ቢሆን የተለየ ነገር አድርገን አናቅም የሚል መልስ ሰጥተው ነበር። ለዚህ የእናንተ ምላሽ ምንድን ነው? ፌዴሬሽናችን ኪሳራ ደረሰበት። ኤክስኪዩቲቭ ኮሚቴው እንዲያዘጋጅ ነው የተፈቀደለት። ያ ደግሞ የማይሆንበት ደረጃ ላይ ሲደርስ ወደ ቦርድ ሜምበርስ ወርዶ ነገሩ መስተካከል ሲገባው የማይሆን መንገድ ውስጥ ገቡ። ከዚህ በላይ እንግዲህ መጠለፍ የሚባል ነገር የለም። ራሱ አዘጋጁ አቶ አንድነት እንደገለጸልን፣ ሁለት ሰዎች ቀጥሬ የማሰራቸው ሰዎች አሉ። አንዱ ሀብታም ይባላል፣ አንዱ ፍራንችስኮ ይባላል። በራሱ ገንዘብ ከፍሎ ነው ኬት መጣ። ይሄ ገንዘብ ዝም ብለን እኮ ሄደ መካፈል እንችላለን፣ ግን አካሄዱ ትክክል አልመሰለንም። ለዚህ ነው በቃ። ስለዚህ ነገሩን ለማጠቃለል ያህል ተጨባጭ ነገር ግን አለ። በተጨባጭ እጃቸው ሰጣችሁ የገባ ነገር ሜይ አስራ አራት እሁድ ቀን ነው ሰብስቦ በግልጽ በግላጭ የነገረን እሱ ራሱ ማስረጃ ነው፣ በቂ ማስረጃ ነው። ምንድን ነው የነገራችሁ? ምንድን ነው የነገራችሁ? በእጄ ወደ ከሰላሳ አምስት ሺህ እስከ አርባ አምስት ሺህ ወረዋል። ይሄንን ገንዘብ ለአመራሮቹ መስጠት አልፈልግም ፌዴሬሽኑ አመራሮች እና ምረጡና ሌሎች የፌዴሬሽን አመራሮች ለእነሱ ነው ማስረክበው አለ። እኛ ይህንን ጥያቄ ውስጥ ከተት ነው። እንዴት ከእነሱ ጋር ከአመራሮቹ ጋር ካልተስማማ መጀመሪያ እንዴት ዝግጅት ነው ወደዛ ወሰደው? እንደገና ጥያቄ ውስጥ ብዙ የሚያስጠይቁ ነገሮች አሉ። ሰባት ሰው ነን ያዳመጥነው። ወደፊትስ ከፌዴሬሽኑ ጋር ተቀምጣችሁ አንድ ላይ በጠረጴዛ ዙሪያ ትነጋገራላችሁ ወይንስ በቃ ግንኙነቱ አቆመ ማለት ነው? እኛ በስነ ስርዓት እንደውም ይሄንን ጉዳይ በሕግ ልንጠይቃቸው አሳባለን። ጥያቄን በድጋሚ በግልጽ ላስቀምጠው። ከፌዴሬሽኑ ጋር ወደፊት አባላቱ ተቀምጣችሁ በጠረጴዛ ዙሪያ ትነጋገራላችሁ ወይንስ ይህ የመጨረሻው ነው? በስራት እንነጋገራለን። እንደውም መነጋገር ብቻ ሳይሆን ወደፊት ምናልባት ቅርብ በሚደረገው የጠቅላላ ጉባኤ ላይ ፌዴሬሽንን ወደ ነበረበት ቦታ ለማድረግ ሁሉ ለሚደረገው ዝግጅት እንገኛለን። አቶ ሳምሶን ተሰማ የኢትዮ ኖረንበርግ የስፖርትና ባህል ማህበር ተወካይ ለሰጡን ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ።